ኤስ ቢ ኤስ አማርኛ የውይይት መድረክ። አድማጮቻችን፣ በዛሬው የውይይት መድረክ ፕሮግራማችን በአሜሪካን ሀገር ስለሚገኘውና ላለፉት 35 ዓመታት ኢትዮጵያውያንና ትውልደ ኢትዮጵያውያንን በስፖርት፣ በባህል፣ በንግድ፣ በማህበራዊ ጉዳዮች በኪነ ጥበብና መዝናኛ እያሰባሰበ አንድ በሚያደርገው በሰሜን አሜሪካ የኢትዮጵያውያን ስፖርት ፌዴሬሽን ዙሪያ ነው። ለውይይታችንም አቶ መሰለ ክፍሌ ከቦስተን በሰሜን አሜሪካ የኢትዮጵያ ስፖርት ፌዴሬሽን መስራች አባል ገንዘብ ያዥና፣ የቦርድ አባል እንዲሁም አቶ ያሬድ ነጋሽ ከሳኖዜ የፌዴሬሽኑ የወቅቱ ሴክሬተሪና የቦርድ ይባላል እንዲሁም አቶ ዳዊት አጎናፍር ከዴንቨር የቀድሞው የፌዴሬሽኑ ፕሬዚደንትና በአሁኑ ሰዓት የቦርድ አባል ናቸው። ጠቶ የኖረሰው የሚቀኝበት የተነፋፈቀው የሚተያይበት፣ ያሆ የሚጎርፍበት፣ ያሆ እንተኳስ ሜዳ ያሆ እንጨፍርበት ያሆ እንተኳስ ሜዳ ያሆ

እንደሚታወቀው አቶ መሰለ እርሶ ዋነኞቹ መስራቾች መካከል አንዱ እንደመሆኑ መጠን ወደ ኋላ መለስ ሲያርጉን እና የኢትዮጵያ ስፖርት ፌዴሬሽን ባለፉት ሰላሳ አመት በላይ ያስመዘገባቸው ውጤቶች እንዳሉ ሆኖ አመሰራረቱና ያለፈባቸው ሂደቶች ምን ይመስላሉ? ይህ ስፖርት ፌዴሬሽን እንግዲህ ስንጀምረው በቀላል አይደለም። እንደዚሁ ነው ስፖርት አፍቃሪዎች ከተለያየ ስቴት የተገናኘን ደርሶንስ በመጫወት ከዋሽንግተን ቦስተን፣ ከቦስተን ደግሞ ነው ሌም እየሄዱ እንደዚህ በመጫወት ከዛ በኋላ ብዙ በጊዜው በደርግ ዘመን ነው ብዙ ናሽናል ስ ውስጥ የሚጫወቱ ተጫዋቾች ነው በተለያየ ሀገር በሱዳን በተለያየ ለጨዋታ እየሄዱ እየወጡ ሲመጡ እየበዙ ሲሄዱ ያው የእግር ኳሱም እየተነከረ ሲሄድ በአስራ ዘጠኝ መቶ ሰማንያ አራት አመተ ምህረት ይህንን ነገር ለምን አናጠቅመክረውም እና ሳዘ ስፖርት ፌዴሬሽን አድርገን ኢትዮጵያኖች መሰባሰብ አናደረገውም በሚል መቶ ሰማንያ አምስት ዓ ም ዋሽንግተን ላይ በሰሜን አሜሪካ የስፖርት ፌዴሬሽን ብለን አቋቋም ነው። በመጀመሪያ ያው አራት ቲሞች ነበሩ። ከዛ ሰባት አስራ አራት እየቀጠለ እየቀጠለ ይሄዳል። ግን በመሀሉ እርግጥ ትልቅ ውጣ እና ውረድ ነበረብን። በዛም ላይ ደግሞ ፌዴሬሽናችንም እያደገ እያደገ የሕዝቡን ፍላጎት የኢትዮጵያውያኖችም ግንኙነት በተለይ በተለይ ኳስ ብቻ ሳይሆን ያው ባህሉንም የኢትዮጵያን ባህል ልጆቻችን እንዳይረሱ እዚያገና ብዙ እየተወለዱና ከውጭም የመጡ እየበዙ ሲሄዱ ያንን እያራመድን በባህል እንደዚሁም የተቸገሩ ሰዎችን በመርዳት አንዳንድ ነገር ነው፣ በስኮላርሽፕ በመስጠት ብዙ አስተዋጽኦ ያደረገው። እርግጥ በመሀሉ ብዙ ውጣና ውረድ የመከፋፈልም ወደዛ የሚለው ነገር አለ። ግን በብዛት ያው የሀገራችን እንግዲህ የፖለቲካውም ሁኔታ ነበረ። በየጊዜው የተለያዩ ችግሮች ያጋጥማሉ። ግን ያው ትልቁ ነገር ጽናት ስለሆነ አብዛኛው ስፖርተኛ የስፖርት ፍላጎትና የሀገር ምንትን ስላለ አንድ ላይ በመሆኑ እና ጠንክሮ እንግዲህ እስከዛሬ ለሰላሳ አምስት አመት ይህን የስፖርት ፌዴሬሽን እንዳይከፋፈል ተሞክሮ ነበረ። በተለያየ ነገር ሄዶ በማናውቀውም በተለያየ ነገር ተሞክሮ ነበር፣ ግን እዚህ በሰሜን አሜሪካም ሆነ ነው በኢሮፕ እንደውም ከኢሮፕም እየመጡ በጊዜው የሚጫወቱ ነበር። አሁን የዚህን የእኛም ፈለግ የሰሜን አሜሪካን ስፖርት ፌዴሬሽን ፈለግ ተከትለው ነው አሁን ኢሮፕም ውስጥ ነው እንደዚህ አይነት ተቋቁሞ፣ ከእነሱም ጋራ ጥሩ ግንኙነት ያደረግን በተለያየ ሁኔታ ይሄ ፌዴሬሽን እየጠነከረ ሄዷል እና ምንድን ነው የህዝቡን ድጋፍና በየጊዜው ደግሞ ያ በፌዴሬሽን ውስጥ የሚደረገውን ለውጥ ሆነ ምንም ዲሞክራቲካሊ በየጊዜው በቦርድ አባልነት በየጊዜው እየተመረጡ ሲመጡ፣ ፌዴሬሽናችን ውስጥ ደግሞ ተርም ሊሚት የሚባል ነገር ስላለ በጊዜው የአመራሮች ደካሞች ይኖራሉ፣ አንዳንዶች ደግሞ እንደዚሁ ደግሞ ወበዝም ይኖራሉ። ግን ያው ተርም ሊሚት ስላለ በየጊዜው ዲሞክራቲካሊ ያ ነገር ስለሚካሄድ ያ ፌዴሬሽናችን እስከዛሬ ሰላሳ አምስት አመት እንግዲህ በጥንካሬ የሶስት ኖሯል። አሁንም እያደገ ነው ሄድ ከዛ በላይ ነው። ኢትዮጵያኖችን ብዙ በማገናኘት ስኮላርሽፕ በመስጠት እንደዚሁም ደግሞ ሀገራችን ድርቅ ሲመጣ ችግር ሲመጣ ሁልጊዜ ቅድሚያ ያው የፌዴሬሽናችን ካለው የፖለቲካ ልዩነትን ቢሆን ግን በኢትዮጵያዊነት ኢትዮጵያ ውስጥ ስለሚደረገውም ብዙ አስተዋጽኦ እያደረገ እንግዲህ በዚህ ሁኔታ ነው ያለው እና ወደፊትም ደግሞ የእኛን ፈለግ ተከትለው ልጆቻችንንም እነዚህ ታናናሽ ወንድሞች በአሁኑም ጊዜ በአመራር ያሉት ይህን ፌዴሬሽን በጥሩ ሁኔታ እያደረጉ ነው። ትንሽም ሲሳሳቱ ደግሞ እኛ በታላቅነት፣ በወንድምነት፣ በአባትነት እንዲታወቁ እያን እየመከር እንግዲህ በዚህ ሁኔታ ናያለ ነው። በዚህ አይነት ሁኔታ ነው እየተራመድን ያለ ነው። ወደኋላ መለስ ብለው የሰላሳ አምስት አመት ጉዞውን አስቃኝተውናል አቶ መሰለ። ወደ አቶ ያሬድ መለስ ስንበልና እንደሚታወቀው የወቅቱ ሰብሳቢና ሴክሬታሪ ኖት የዚህ የፌዴሬሽን በአሁን ሰዓትስ ያለው አቋም ምን ይመስላል? ምን ያህል ክለቦችን ወይም ምን ያህል ቡድኖችን እያንቀሳቀሰ ይገኛል? በአሁን ሰዓት በአሁን ሰዓት ድርጅቱ በጥሩ ሁኔታ ላይ ነው የሚገኘው። አንድ የሴት ቡድን አለ በቋሚነት በየአመቱ የሚሳተፍ እነሱንም እያሳተፍ እንገኛለን። በቡድን ደረጃ እንግዲህ ሴቶቹ ተቆጥሮ ወደ ሰላሳ ሁለት ቋሚ ጠንካራ ቡድኖች አሉን። እዛ ላይ የህጻናት በየአመቱ እንዲሳተፉ እናደርጋለን። እዛ ዘርፍ ጥሩ ጠንካራ ደረጃ ላይ ነን ያለ ነው። ይህንን ፌዴሬሽን ጠንካራ የሚያደርገው እስከ ዛሬም ጠንካራ አድርጎ እዚህ ደረጃ ያደረሰው የማህበረሰባችን ድጋፍ ነው። በሰሜን አሜሪካ የሚገኘው የኢትዮጵያ ማህበረሰብ በየህንበት ከተማ በሙሉ ከከተማው በመውጣት የከተማው ህዝብ ሳምንቱን በሙሉ በመምጣት በአማሪያ በደመቀ ሁኔታ በየአመቱ ዝግጅታችን ደምቆ ይከበራልና ይህ እኛ ጥንካሬ ከዛሬም ሰላሳ አምስት ዓመት ቆይተን ሰላሳ ስድስተኛ ዓመት ለማክበር የምንዘጋጀውም የማህበረሰቡ ድጋፍ ስላለን ነው። እና አቶ መሰለ እንደጠቀሰው ድርጅቱ ችግሮች አጋጥሞት በነበረ ጊዜ በገንዘብ ኃይል ወይም የተሻለ ነገር ኑሮን ወይም ይህን ለማፍረስ ተሞክሮ በነበረበት ጊዜ ከነሱ የበለጠ ነገር ኑሮን ሳይሆን በገንዘብ ከገንዘብ በላይ የነበረው ህዝቡ ከኛ ጋር ስለነበረ በዛ ነው አሸንፈን እስከ ዛሬ ቀጠል ነው። ምንም ሳንበታተን አንዳችም ቡድን ከኛ ሳይቀነስ ከኛም ወጥተው የሄዱ የነበሩትም አሁን ወደኛ ተመልሰው በአንድነትና በፍቅር አሁን እንደምንባለው ተደምረን ወደ መልካም ደረጃና ወደ ጠነከረ ደረጃ ላይ እንገኛለን። ወደ አቶ ዳዊት መለስ እንበልና፣ አቶ ዳዊት እንደሚታወቀው እርስዎ የቀድሞ ፕሬዚደንትና በአሁን ሰዓት ደግሞ የ ቦርድ አባል ኖት በዴንቨር። ቀደም ሲል አቶ መሰለም፣ አቶ ያሬድም እንደጠቀሱት በአሁን ሰዓት የሰሜን አሜሪካ የስፖርት ፌዴሬሽን በጥሩ ሁኔታ ላይ ነው ያለው ብለዋል። እንደሚታወቀው አቶ ዳዊት እርሶ ቀደም ሲል በሙያዎትም ቢሆን በስፖርት ዙሪያ ውስጥ የእግር ኳስ ተጫዋች እንደነበሩ ይታወቃል። ይህ ፌዴሬሽን ዓላማውም ህብረተሰቡን በስፖርት ማሳተፍና አንድ ላይ ተገናኝቶ በዓልን እንዲያከብር ኢትዮጵያኖችን አንድ የማድረግ ሁኔታ ነውና ከዚህ በዘለለ ሁኔታ በስፖርቱ ዙሪያ ላይ ሚያበረከታቸዋቸው ስራዎች ምንድን ናቸው? በተለይ ደግሞ ብቁ የሆኑ ወይም ደግሞ ፕሮፌሽናል እግር ኳስ ተጫዋቾችን በማብቃት ለአሜሪካም ሊሆን ይችላል ለኢትዮጵያም ሊሆን ይችላልና በማብቃት ደረጃ ይህ ፌዴሬሽን ካሁን ድረስ የተጫወተው ሚና አለ ወይ? ያደረገው ነገሮች አሉ ወይ? በጣም አመሰግናለሁ ማርታ። መስቴ እንደጠቀሰው አጀማመራችን ተገናኝተን ራሳችንን ለማዝናናት ከሌሎች ኢትዮጵያውያን ጋር ለመሆን ነው። ነገር ግን ህዝቡ ይህን እያየ የህዝብ ድጋፍ በጨመረ ቁጥር የእኛም ሪስፖንሲቢሊቲ እየሰፋ ሄደ። ይህስቴኔ በማናቸውም ኢትዮጵያን ችግር ናቸው ተብለው በደረሱባቸው ሁኔታዎች በሙሉ ከህዝብ ጎን ቆመናል። በረሃብ፣ በጎርፍ፣ ስኮላርሺፖች በማዘጋጀት ላፕታፖች ወደ ኢትዮጵያ በመላክ ተሳትፈናል። የእኛም መርኋችን ብሪንጊንግ ኢትዮጵያንስ ቱጌዘር ነው፣ ኢትዮጵያኖችን ወደ አንድ ማምጣት ነው። ብዙውን ጊዜ እኔም ፕሬዚዳንት በነበርኩበት ወቅት አዳዲስ ቢዝነሶች ስራቸውን የሚያስተዋውቁበት ዋነኛው መድረክ የስፍኔ ሆኖ ነበረ። ከዚህ ወዲያ ደግሞ አሁን ኢትዮጵያ ውስጥ በሰፊው ለመግባት እንቅስቃሴ እያደረግን ነው። የቦርድ አባሎችን ተሰብስበን ኢትዮጵያ ውስጥ ባንክ አካውንት ከመክፈት በአሁን በተፈጠረው በመደመር ስሜት ብዙ ነገሮችን ለማድረግ ሀሳብ አለ። ወደ ጥያቄ ለመመለስ እኛ ሁሉ ጊዜ ክሪቲኮች ነን። ይገርማል። እገሌ ኮች እኮ እንዲህ አልቻለም እንዲህ አልሆነም፣ ኮች እገሌ አልተሳካለትም። በቃ እኛ ክሪቲክስ ነን በሀገራችን ስላለው ስፖርት እኛ ደግሞ ከዛ ከደሀ ሀገር ራሳችን እንዴት እንደወጣን እናውቃለን። ስለዚህ በአሁኑ ወቅት ትልቅ ሬስፖንሲቢሊቲ እንዳለብን አውቃለሁ፣ ይሰማኛል። እኛም ደግሞ እየተወያየንበት ያለው ሌላኛው ትልቁ ነገር ከዚህ ብቻ ሳይሆን ኢትዮጵያም ዲያስፖራ ያለን ኢትዮጵያውያን ኢትዮጵያ ውስጥ የወጣቶች አካዳሚ ተከፍቶ ከልጅነታቸው ጀምሮ መሳተፍ የሚችሉበትን ጥሩ ክትትል ተደርጎ ብቃት ያለው ክትትል ተደርጎ እንዲሰሩ እንፈልጋለን። የእኛም ደግሞ የአሁኑ ቱርናመንት ኮርኔተራችን ኢትዮጵያ ሄዶ የአሁኑን ከረንት ኮች የናሽናል ቲም ኮቹን አናግሯል። ከእኛስ ብቃት ያላቸውን ተጫዋቾች እንዴት ነው የምናወጣው የሚል ዲስከሽን እየተካሄደ ነው። እናንተም ጋር መልበርን አቶ አስፋው ሳህሉ ምን አይነት ስራ እየሰራ እንደሆነ እያየን ነው። እኛም ደግሞ ነቨርዥን ጉርጉርነቱን ኢትዮጵያ ኢትዮጵያዊነቱ ሊለውጥ ስለማይችል በያለንበት ሪሶርስ በሞላበት ሀገር ደግሞ የምንኖር ኢትዮጵያውያን ልጆችን ለብቃት አድርሰን ለናሽናል ቲም እንዲጫወቱ የማናደርግበት ምንም ምክንያት የለም። እንደው ነገሩን ሳናበዛው በጣም እንደው በእውነት ትልቅ ሪስፖንስብሊቲ ተሰምቶን እኛን ቀርጾ ያሳደግንን ስፖርት ለልጆቻችን ማስተላለፉ ላይ በጣም ማተኮር አለብን። ውጤትም እንዲመጣ የተቻለንን ድርሻ ማድረስ አለብን። ስራውንም እንደው በቅርቡ እንጀምራለን እና በዚህም አጋጣሚ በተለያዩ በሰሜን አሜሪካም፣ በኢሮፕም፣ አውስትራሊያም ላሉት በሙሉ ኢትዮጵያውያን እንደው ጥሪ ማቅረብ የምፈልገው እንዴት ነው እኛ ሁሉ ጊዜ ክሪቲክ ከመሆን ኢትዮጵያ ውስጥ አንድ የህፃናቶች አካዳሚ ፈጥረን በአስር በአስራ አምስት አመት ውስጥ ለብሔራዊ ቡድን ብቃት ያላቸውን ተጫዋቾች እንዴት እናዘጋጀለን የሚለውን ጥያቄ አንቺም ደግሞ መልሰሽ እህት ማርታ ብታወያይም በጣም ደስ ይለኛል። አመሰግናለሁ። ምናልባትም በዚሁ አቶ ዳዊት በጠቀሱት ነጥብ ላይ ሌሎቻችሁም ሀሳብ ብትሰጡበት ደስ ይለኛል። አቶ ያሬድም እንዲሁም አቶ መሰለ እንግዲህ ቀደም ሲል የገለጻችሁት ነገር አለ። ሰላሳ አምስት አመት ሆኖታል ፌዴሬሽኑ። በእርግጥም በአሜሪካ ደረጃ ህብረተሰቡን በማሰባሰብ ህብረተሰቡን በማገናኘት ደረጃ ትልቅ አስተዋጽኦ አድርጓል። የስደት ህይወት በኢትዮጵያ ላይ ብቻ ይታይ አይደለም፣ ብዙ የሀገር ዜጎች ሰደዋል በተሰደዱበት ሀገር ስፖርትንም ይዘው ነው የተሰደዱት። እዚህም ሀገር ያሉ በርካታ አውሮፓውያኖች ብዙ ጊዜ የዓለም ዋንጫ ሲሆን ወይም ደግሞ የአውሮፓ ዋንጫ በሚሆንበት ጊዜ ያፈሯቸውን ያበቋቸውን ተጫዋቾችን የማካፈል ወደ ሀገራቸው ልኮ የማጫወት አቅም ለማፍራት ወይም ደግሞ እዛ ደረጃ ላይ ለመድረስ በቅተዋል። በአንጻሩ ደግሞ እኛም ኢትዮጵያያኖች ተበትነናል። እግር ኳስ ተጫዋቾቻችንም ተበትነዋል። በአውሮፓም በአውስትራሊያም በአሜሪካም ማለት ነው። ከ30 ዓመት በላይ በስደት ውስጥ ኖረን ዛሬም ድረስ ለአፍሪካ ዋንጫ እንኳን የሚበቁ ተጫዋቾችን ማብቃት አለመቻሉ ችግሩ ምንድን ነው? እስካሁን እስ ያልሆነበት ምክንያቱ ምንድን ነው? ጥያቄው ትክክለኛ ነው፣ ግን ትንሽ ያለው ችግር አንደኛ ነገር ሰላሳ አምስት አመት ይሁን እንጂ ያለው ችግሩ ልጅም ሆነ ነው የልጅ ልጅ ምንትን ያልነው በእኛ እድሜ ነው። አሁን ከራሴ ልጀምርና የእኔ ልጅ አሁን ላይክ በሰላሳ አመት እንትን ነው እንግዲህ አንድ እንደዚህ ለናሽናል ቲም እንትን ለማድረግ ኦፍ ኮርስ ጋር አስራ ስምንት አመት እንትን ነው እና ወንድ ልጆች እዚህ አሁን በብዛት በኮሌጅ እንደዚሁም አሁን እንግዲህ ብቅ ብቅ እያሉ ነው። አሁን ፕሮፌሽናል ነው፣ ፕሪሚየር ሊግ ኢውሮፕ ውስጥ የሚመረጡ ልጆች ጀርመንም ውስጥ ኢንግላንድም ውስጥ፣ እንደዛ እንደዛ ልጆች አሁን እየወጡ ነው። ያንን እንግዲህ ፌዴሬሽኑ አንድ ቋሚ ቦታ ስለሌለው ያንን ነው ልጆችን መልምሎ ወይም ሪኩሪት አድርጎ አሰልጥኖ ለዛ ለማቅረብ ትንሽ ያስቸግራል። እንግዲህ እነሱን ለመናገር ምክንያቱም አንድ ጊዜ በአመት አንድ ጊዜ ነው የምንሰበሰበው ከተለያየ ስቴት የሚመጣው እርግጥ ለናሽናል ቲም ሊበቁ ወይ ለውድድር የሚበቁ ልጆች ይጠቃሉ። እንግዲህ ይሄ ልቡ ከኢትዮጵያ ስፖርት ፌዴሬሽን ኢትዮጵያ ውስጥ ካለው ይሄ ቶርናመንት በሚደረግበት ጊዜ መጥቶ ልጆችን ወጣት ልጆችን በየቲሙ የሚጫወቱ ያንግ ልጆች፣ ጎበዝ ተጫዋቾች ሪኩሪት አድርጎ በዛ አካባቢ ለምሳሌ እድሉን ሰጥቶ ሀገር ውስጥ ትሬኒንግ አድርገው ወይም አንድ እንትን አድርገው እዛ ብቃት ሊደርስ ይችላል። ኦፍኮርስ አሁን እንግዲህ ይሄ ነገር እየሰፋ ነው። አፍሪካም ውስጥ የሚጫወቱ ዩሮፕም ውስጥ የሚጫወቱ ልጆች እንደዛ ሄደው ያው ሀገራቸው ነው ክሎ እየተጫወቱ እየጀመረ ነው እና እዚህም ያሉት ደግሞ ኢትዮጵያን ስፖርት ፌዴሬሽን ኖርዝ አሜሪካ የሚሳተፉ ልጆች በእኛ ልጆች የጓደኞቻችን ልጆች አብዛኛዎቹ አሁን የሚሰለፉት እንደዚህ ትንንሽ ያሳደግናቸው ልጆች አሁን በእውነት የሚጫወቱ ጨዋታ፣ ምክንያቱም ኮሌጁም ውስጥ ስለሚጫወቱ እዚህም ሲጫወቱ፣ እኛም ራሳችን ይገርመናል። እና እንደዚህ እንደዚህ ያሉ ልጆች ወደፊት ሀገራችንን ሊወክሉን ይችላሉ። ግን ፌዴሬሽኑ ሲስተም በአሁኑ ጊዜ እያንዳንዱ ከየስቴቱ ልጆችን ሪኩሬት አድርጎ ወይም የሚያሰለጥንበት የሚያደራጅበት አይ ቲንክ የአቅሙም ደግሞ ሁኔታውም ያለው አይመስለኝም። ግን ወደ ፊት አንድ አይነት ነገር ተፈጥሮ ልጆቻችን እንደዚህ አድርገው እዚህ ሰልጥ ነው ሀገራችንን ወክለው በሌላ ለጅ ደ ቢካፈሉ ና እኛንም ነው ቢያስጠሩን ነው ደስ ነው የሚለን ወደፊት ይሆናል የሚል ነው በእውነት የምናየው። አሁን ፊት ላ የዛሬ ሰላሳ አምስት ይቅርና አስራ አስራ አምስት አመት በፊት የምናየው የእግር ኳስ ጨዋታ እና ዛሬ የምናየው ዚህ ፌዴሬሽናችን ውስጥ የሚደረገው የአንደኛ እና ሁለተኛ ዲቪዥን አለ። ሁለቱም ዲቪዥን ለመለየት አስቸጋሪ ነው። ምክንያቱም ያንን አህል ይሄ ፌዴሬሽን ብዙ ወጣቶችን አፍርቷል፣ ብዙ ስፖርተኞችን አፍርቷል። እና ከእነዚህ ውስጥ ተጨምቆ ትልቁን እንትን የምለው አሁንም ከፌዴሬሽናችን ከኢትዮጵያ ስፖርት ፌዴሬሽን ከኢትዮጵያ ካለው መቶ ቱርናምንት በሚደረግበት ጊዜ ኮቾች መጥተው አይተው እነዛ ልጆችና የሚያስፈልጉ ተጫዋቾችን ፔክ አድርገው ለአንድ ወር ለሁለት ወር ኢትዮጵያም ውስጥ ካሉ ተጫዋቾች ጋር አንድ ላይ ትሬኒንግ አድርገው እንትን ቢሉም ወደፊት ሀገራችን ወክሎ ጥሩ ውጤት ሊያመጡ ይችላሉ የሚለው ነው። እንግዲህ ይሄ ነው በደ በኩል ያለኝ። አቶ አሬድስ በዚህ ላይ የሚሰጡት ሀሳብ ምንድን ነው? እስካሁንም ድረስ እንደሚታወቀው ኢትዮጵያን ወክለው ለዓለም ዋንጫም ይሁን ለአፍሪካ ዋንጫም እንዲሁም ደግሞ በታላላቅ ክለቦች ላይ የሚጫወቱ ብቃት ያላቸው ተጫዋቾችን እስካሁን ድረስ ማፍራት ያልተቻለው ወይም ደግሞ ግድ ውጭ ያሉትን ወደ ሀገር መላክ ብቻ ሳይሆን እዛ ያሉትንም የተወሰኑትን መርጦ በማ ብቃት ደረጃ ያልተቻለበት ምክንያት ምንድን ነው? የተሻለ እድሎችም አሉ በውጭ በሚኖረው የማህበረሰብ ክፍል ውስጥ እና ይሄ ያልሆነበት ምክንያቱ ምንድን ነው? የእርስዎ ግምት ምን ይመስላል? አቶ ያሬድ በኢትዮጵያ ያለው የስፖርት ፌዴሬሽን ከውጭ ሀገር ካሉት የተለያዩ በኢሮፕም ካለው ስፖርት ፌዴሬሽን፣ በዚህ በአሜሪካም ካለ ነው ከኛ ጋር በአውስትራሊያም በተለያዩ ቦታ ካሉ ፌዴሬሽኖች ጋር ግንኙነት አድርጎ ግልጽ በሆነ መንገድ ተገናኝተው እንዴት ነው ውጭ ያሉትም ኢትዮጵያውያኖች ሊመጡ እኛን ሊረዱ ይችላሉ በሚል አይነት አይቶ ያ መነጋገር መንገድ ስላልተከፈተ ይመስለኛል ከአሁን በፊት አሁን ስለ ሌሎቹ መናገር ባልችልም በእኛ ፌዴሬሽን ዙሪያ ከኢትዮጵያ ፌዴሬሽን ጋር ግንኙነት ተፈጥሯል ቅድም ዳዊት እንደገለጸው የውድድር አዘጋጃችን ኢትዮጵያ በሄደበት ጊዜ ከአዲሱ አሰልጣኝ ጋር ተገናኝቶ ግንኙነትን አድርጓል በዛም መሰረት ለእኛም የደረሰን ደብዳቤ አለ አሁን በግልጽ እንዲነው ብዬ መናገር ባልችልም አንቺ ላነሳሹ ጥያቄ መስመሮችን የሚከፍት ነገር እየተዘጋጀ ነው። ካሁን በፊት እንደዚህ ነበረን ብለን ብዙ ወቀሳ ብናቀርብ ምንም የሚጠቅም ነገር የለውም። ግን ካሁን በፊት የነበረውን ነገር ወደፊት አሻሽለን እንዴት ነው የምንቀይረው ለሚለው ዋነኛ ነገር ግንኙነት ተፈጥሮ መነጋገር መቻል፣ የብሔራዊ ቡድን አሰልጣኝም ሆነ የቡድኖች አሰልጣኞች እዚህ ውድድር በሚካሄድበት በዛ ሳምንት ጊዜ እነሱ መምጣት ቢችሉ መጥተው ባያው ባይሆን ደግሞ ወኪሎች ልከው እዚህ ያሉት ተጫዋቾች ቢመጡ ለክለቦቻቸው የሚጠቅሙ ተጫዋቾች አሉ። በእጆቻችን ላይ ያሉት ተጫዋቾች ያላቸውን ችሎታ ስለምናይ ነው። ያ መንገድ ደግሞ ተከፍቷል። ለምሳሌ በዚህ ፌዴሬሽን ተጫዋቾች የነበሩ ለኢትዮጵያ ቡና ሄዶ የተጫወተ አለ፣ ለቅዱስ ጊዮርጊስ ሄዶ የሞከረ አለ፣ ለደደቢት ሄዶ የተጫወተ ተጫዋቾች አሉ። እኔ በግል ልማቃቸው ተጫዋቾች ብቻ ማለት ነው። እነኚህ ልጆች እድሉን ያገኙት እዚህ ያላቸውን ችሎታ ሰው ስላየና እዛ ለክለቦች ግንኙነት ተፈጥሮ ስለተነገረና ሄደው ሞክረው ብቃት አላቸው ተብለው ስለገቡ ነው። በተለይ ለቡና የተጫወተ አንደኛው የኛው የሳነው ተጫዋች የነበረ አቤል የሚባለው ለደደቢት የሚጫወትም ልጅ አለ እስካሁን ድረስ እና እነኝ ልጆች እድሉን ያገኙት እዚህ ባሳዩት ብቃት፣ ባሳዩት ችሎታቸው፣ እዚህ ግንኙነት ያለው ሰው ኢትዮጵያ ካለው ቡድን ጋር ግንኙነት ፈጥሮ እንዲታዩ እድሉ ስለተሰጣቸው ነው። ለእድል ደግሞ በክለቦች ደረጃ ከታዩ አገርንም ወክለው በብሔራዊ ቡድንም ደረጃ መታየት ይችላሉና አሁን ያ መስመር ተከፍቷል፣ ግንኙነት ተፈጥረዋል እና የተሻለ ነገሮችን የምናይ የሚያይበት መንገድ ይመጣል ብዬ አምናሉ። እንደሚታወቀው እዚህ አውስትራሊያ በተለያየ ቦታ ላይ በሁለት ሜዳዎች ላይ የሚደረጉ ቶርናመንቶች አሉ። ቀደም ሲል እናንተ የጠቃቀሳችሁት ነገር ነበር። ለመከፋፈል ምክንያቶች ተፈጥረው ነበር፣ እሱን ተቋቁመን አሁን አንድ ሆነን እየሄድን ነውን ያላችሁት። እዚህ ደግሞ በተለያየ አጋጣሚ መከፋፈል አለ። ሁለት ቦታ የሚታይ ቶርናመንት ነው የሚደረገው። በዚህ አመት ምናልባትም ወደ አንድ የሚመጡበት ሁኔታ ላይ ደርሰዋል። በተለይ ደግሞ የእናንተን ልምድ መሰረት በማድረግ ከሰላሳ አመት በላይ የካበተ ልምድ አላችሁ ና በአንድነት መቆሙ የስፖርት በተለይ ደግሞ አላማውም ፍቅርን አንድነት የማህበረሰብ ግንኙነትን ሰዎች በአንድ ላይ ሆነው የሚጫወቱበትን የሚዝናኑበትን የሚመሰርቱበት መንገድ እንደመሆኑ መጠን እዚህ ስ አውስትራሊያ ያለው መንፈስ እንደገና ወደ አንድ ለመቀየር ከእናንተ ልምድ ምን ማድረግ ይቻላል? አውስትራሊያኖች ምን አይነት ትምህርቶችን መውሰድ ይገባናል፣ ወይም ደግሞ ይገባቸዋል ብላችሁ ታስባላችሁ? ቀደም ሲል ደግሞ የጠቃቀሳችሁት አለ። ይህ እውቀት ይህ ሀብት የሰው ሀብት ማለት ነው ከአውስትራሊያ አልፎ ከአሜሪካ አልፎ ከአውሮፓ አልፎ ወደ ኢትዮጵያ እንዲፈስ በውጭ ሀገር ያለው የህዝብ በአንድነት የሚያበረክተው አስተዋጽኦ ምንድን ነው ብላችሁ ትገምታላችሁ? ከቶ መሰለ ብንነሳ። እንግዲህ ይሄ ጥሩ ጥያቄ ነው። ይሄ ፌዴሬሽን በሰሜን አሜሪካ የኢትዮጵያ ስፖርት ፌዴሬሽን ልክ እንደ ገብስ ተወቅቶ ታሽቶ ተፈትጎ የጠራ ነው። ቀደም ብዬ እንደተናገርኩት ያው ችግሮች አሉ፣ በማሉ ውጣ ውረዶች አሉ። ከዛ የበለጠ ደግሞ ትልቅ ፈተና ነበረ ላለፈው አምስት አመት ውስጥ ያው መከፋፈል ነበረ። እንግዲህ ግለሰቦች ነው በተለያየ ሀሳብ ወይ በሀሳብ አለመስማማት እንግዲህ እኛ ደግሞ የራሳችንን አድርግ ብለው ነው። ግን ትልቁ ነገር ይህንን ፌዴሬሽን ያቆመው ወንድሜ ያሬድም እንደተናገረው የሕዝብ ድጋፍ ነው። ሕዝቡ ከዚህ ፌዴሬሽን እና ወይም ከዚህ ከአመራሩ ጋራ ባይቆም ቲሞች ቢከፋፈሉ አመቱን ሙሉ ጠብቆ ሰርቶ ልጆቹን ይዞ ሆቴል ተከራይቶ ቤተሰቡን ይዞ በቃ ሌላ ቦታ ቫኬሽን ነው የተለያየ ሀገር እና ምን በቃ ያንን ነው መርጦ እንትን የሚያደርገው እና ቅስሙ ተሰብሮ እንኳን የስፖርት ና ነው ኢትዮጵያኖች ማየት የሚጠላበት ጊዜ ማንዳካ ና ብዙም ሰዎች የቀሩበት ጊዜ ነበር። ግን አብዛኛው ሰው በአንድነት ቆሞ የዚህም የስፖርት ፌዴሬሽን አላማው ምን እንደሆነ የሚያደርገው ነገር ኳስ ብቻ ቅድም እንዳተናገርኩት ኳስ ብቻ ሳይሆን የሚያደርገው አስተዋጽኦ ወጣቶችን በመርዳት ኢትዮጵያ ሀገር ውስጥ ያለውን ነው ችግሩ ሁሉ በመርዳት ያለው አቋምና ምንም ነገር የግልና ወይንም በፖለቲካ የተመሰረተ ወይም ሳይሆን ፍጹም ኢትዮጵያዊና ፍጹም ስፖርታዊ የሆነ ባህሉን የስፖርቱን እንትን ይዞ መስመሩን ይዞ ስለሄደ ያንን ድጋፍ ስላደርገ የተወሰኑ ሰዎች ማሸነፍ በገንዘብ እንኳን ምልሽ ማሸነፍ አልቻሉም። ዋናው ነገር በትክክል መስራት ሸፍት ሳይኖር ለግል ጥቅም ሳይባል ነው። ትክክለኛ ለታመነበት አላማ ከተቆመ ግን እውነት ቀስ እያለች ያ መጨረሻ ላይ ያው ሻን ያደርጋል ማለት ነው እና የእኛ ፌዴሬሽን እንደዛ ስለሆነ አሁንም ለወንድሞቼ በዛ እህቴ በምትናገሪው ነገር ምንም ነገር ትክክለኛ ስፖርት ከሆነ ባለው ልዩነት ተወያይቶ ልዩነቱን የኖጅስ አንድ ላይ አንጥቶ በጠረጴዛ ላይ ተወያይቶ ማሸነፍና አንድ ነው። እንግዲህ ደግሞ አሁን ደግሞ ጊዜው የመለያያ ሳይሆን ጊዜው የአንድነት የመደመር ስለሆነ እንደዚህ ያለውን የመለያየቱን እንትን የትም ቦታውን መለያየት የሚለው ነገር እንኳን በስፖርት አለመግል ና በማንኛውም ኢቭን በፖለቲካውም የው አንድ ላይ የሆነ ስለሆነ ዋጋ ስለማይኖረው እኔ በኩሌ እዛ በኢሮፕ ያሉትን ወንድሞችን ሆን ስፖርት ፌዴሬሽኑን የምመክረው በአንድነት ሰርቶ ለሀገራችን አንድ የሆነ ጥሩ ነገር አድርጎ ወደፊት ለሚመጡ ወገኖቻችን መስራቱ ሞር ይበጃል ነው እንጂ የምንለው እከሌ ጥፋተኛ ነው እከሌ ትክክል ነው የሚለው ጀጅመንቱ ላይ ከመግባት ይልቅ አንድነቱን እና በአንድነት ጠረጴዛ ላይ ውጭ ብሎ ተዋይቶ ያለውን ልዩነት ማድረግ ነው። ከዛ ደግሞ ሰዎች ስንትካሉ ትልቁ ነገር ምንድን ነው? በዚህ አይነት እንትን መውረድ ካለበት ወይንም ለዛ ቦታ በቂ ካልሆነ ብቃት የለምና ብሎ መቀየር፣ አይ አልቀየርም እኔ ያልኩት ያልሆነ ካልሆን ያንን ማስወገድ እስከቻልን ድረስ እና ሁሉም እስከቻሉ አይ ቲንክ ወደፊት ጥሩ የሆነ ስፖርት ፌዴሬሽን ተጠናክሮ እኛም ጋር ያለውን ወዳጅነቱን አንድ ላይ ይዞ አዘ ሲስተር ወይንም አዘ ብራዘር እንትን ሆኖ ለሀገራችንም ጥሩ ዜጋ የሆኑ ሀገራችን የሚወክሉ ጥሩ ወጣቶችን አፍርቶ ወደፊት ሁላችንም ቁጭ ብለን አይተን የድካማችን ውጤት ፍሬያችንን የምንሊበት ጊዜ ይኖራል ብዬ በሕይወት ዘመናዊ አለኝ የሚል ተስፋ አለኝ እና ያ ነው የሚሻለን። አቶ ያሬድስ በዚህ ላይ የሚሰጡት አስተያየት ምን ይመስላል? በተለይ ደግሞ ስፖርት በዓለም ዙሪያ የሚኖሩ ህዝቦችን የሚያንቀሳቅስ በአንድ ላይ የሚያቆም አንደኛው መሳሪያ ነው። ኢትዮጵያኖችም በዚህ አጋጣሚ በተለይ በውጭ ሀገር የሚኖሩ ኢትዮጵያኖች በተለይ አውስትራሊያ የሚኖሩ በቶርናመንት ላይ አሜሪካም አገር የሚኖሩ ስፖርት ፌዴሬሽኑ በሚያረገው ዝግጅቶች ላይ በየአመቱ ይገናኛሉ። ይህንን አንድነት ይህንን ህብረት አጠናክሮ በተለይ ደግሞ ትሩፋቱን ውጤቱን ለአገር የሚበቃበት የሚተርፍበትን መንገድ ለመፍጠር ምን መደረግ አለበት ብላችሁ ትገምታላችሁ? በተለይ ደግሞ ከልምዳችሁ መሰረት በማድረግ እዚህ አውስትራሊያ የሚገኙትን የስፖርት ፌዴሬሽን የሚሆን የኢትዮጵያን ማህበረሰብ ማህበር የሚያዘጋጀውን ስፖርት በተመለከተ ከልምዳችሁ የምታካፍሉት ሀሳብ ምን ይመስላል? በጣም ዋነኛ ነገር ሆኖ መታየት ያለበት አላማው ምንድን ነው የሚለውን ነው። የሚደረገው ዝግጅት የሚያጨቃጭቅ የሚያጣላ የሚከፋፍል ሊሆንበት የቻለው ነገር ምንድን ነው? ከአላማው ከተሳተ ወደ አለማው መመለስ መቻል አለበት። ዋናው ኢትዮጵያውያኖችን አሰባስቦ በኢትዮጵያዊነት ተሰባስበው በስፖርት ምክንያት አድርገው ኢትዮጵያኖች የሚሰባሰቡበት እስከሆነ ድረስ ተነጋግሮ የማይፈታ ነገር የለም። አቶ መሰለን እንደጠቀሰው እንኳን በስፖርት በፖለቲካ ዙሪያ ተለያይቶ የነበሩ በአሁን ዛመን መደመር በሆነበት ጊዜ እየተደመረ አንድነትን እየፈጠርን ነው። ስለዚህ በአውስትራሊያ የሚገኙ ኢትዮጵያውያኖችን ይህንን ማድረግ የሚያቀሳቸው ኢትዮጵያኖች አይደሉም። ያደርጉታል ብለንም እናምናለን። ዋናው ግን እንዳልኩት ዓላማው ግልጽ ሆኖ የተቀመጠ ነገር ሆኖ በዛ ዓላማ ላይ ማንም የማይደራደርበት ማንም ለግሉ የማይጠቀምበት ማንም እንደፈለገ እየተረጎመ መከፋፈልን የሚያመጣበት የማይሆን መሆን አለበት እና ለእኛ ሀብት ደግሞ የሆነን አውስትራሊያ ላሉትም ኢትዮጵያኖች ሀብት የሚሆናቸው ሕዝቡ ነው እና ህዝቡ የሚያቀራርብ ህዝቡን የሚያስማማ ህዝቡ የሚደግፈው አላማ ይዞ የወጣ ማንም አያፍም፣ መሰናከልም አያጋጥመውም። ሰዎች ቁጭ ብለው ከተነጋገሩ መፈታት የማይችል ነገር የለም። ግን ቁጭ ብለው ሲነጋገሩ በቀንነትና በዓላማ በአላማ ተመጡ አላማው ይህን ድርጅት መስርቶ ኢትዮጵያውያኖችን አንድ አድርጎ አሰባስቦ ለልጅ ልጆቻችን የምናስተላልፈው ነገር ለሌሎችም እናንተ ለምትኖሩበትም ለአውስትራሊያኖችም ኢትዮጵያን ማንነት በአማረና በደመቀ ሁኔታ የምታስተዋውቁበት ባህላችን የምናስተዋውቅበት እኛም ልጆቻችንንም እናሰባስብበት ወገኖቻችን የሚሰባሰቡበት አላማ ይዞ ከተነሳ ይሳካል ብዬ ያምናለው። መጨረሻው ተሳክቶ መልካም እንደምንሰማ ተስፋለን። ወደ አቶ ዳዊት መለስ ስንበል ና በተለይ ደግሞ በውጭ ሀገር የሚገኙ ስፖርተኞች ስፖርትን መሰረት አድርገው የሚያሰባስቧቸው የህብረተሰብ ክፍሎች ነገ ሀገርን በተለያየ መንገድ ሊጠቅሙ የሚችሉ ዜጎችን በማፍራት ረገድ ውጭ ሀገር ያለው ህብረተሰብ የሚያበረክተው ታላቅ ነገር ነው። ለዚህ ግን አንድነቱ አብሮ በአንድ ላይ መስራቱ የሚጠቅም ነው። ና የእናንተን የሰላሳ አምስት አመት የካበተ ልምድን መሰረት አድርጋችሁ በተለይ ደግሞ እዚህ የአውስትራሊያ የሚገኘው በስፖርቱ ማህበረሰብ ውስጥ ያሉ የህብረተሰብ ክፍሎች ምን አይነት ምክርን ይለግሳሉ? አቶ ዳዊት፣ ችግሮች ሁሉ ያጋጥማሉ። አለመግባባት ኖርማል ነው። በተለይ ግን እንደ ስፖርተኞች እኔ በእውነት እንደ እንደ ኳስ ተጫዋች ተሰዳድቦ ተደባድቦ ኳስ ያልቅ እጅ ተጨባብጠን ነው የምንወጣው። ኢሞሽናል እንሆናለን ብዙውን ጊዜ እና ይሄ ነገር ለስፖርተኞች እንደው የሚከብዳቸው አይመስለኝም ግን ሴክሬታችን እንዳለው ሁል ጊዜ ጅምሩ ቁጭ ብሎ መነጋገር ነው። ሰው አይን ለአይን እየተያየ አይጨካል። ከሜልበርን አንድ ቲም ሰሜን አሜሪካ መቶ ጆይን ማድረግ ፈልገው ነበር እና እኛ የመከር ናቸው የዛን ጊዜ የመለስ ነው። መልስ ምንድን ነው? አውስትራሊያ ሆናችሁ ተጠናከሩልን። ዩሮያ ያሉት እዛው ይጠናከሩልን። ለሁላችንም ጥንካሬ የሚኖረን ልክ አሁን ኢኤስኤፍኔ ሰላሳ አንድ ቲሞች አሉ እያንዳንዱ ሎካል ቲም ጠንካራ ስለሆነ ነው ኢኤስኤፍኔ ዋናው አምብሬላ ኦርጋኒዜሽኑ ጠንካራ የሆነው። በዚህ አጋጣሚ ደግሞ አውስትራሊያ እናንተ ጋር እንደ እነ ገሌ ያሉ አይደለ እንደ የሚባሉ ትልቅ ስም ያላቸው ኤርምያስ ወንድሙ ከመቤተሰቦቻቸው ሰለሞንም አባታቸውም ነማ ክብረት ቅድም እንዳሉት ሰሞ እና እነ አስፋው እየሰሩ ያሉት ነገር በጣም ትልቅ ነገር ነው። እነሱ ያሉበት ከተማ ይሄ መከፋፈል ሊኖር አይገባም። እኛ ደግሞ በእውነት በሚገርም ሁኔታ በተለይ በአሁኑ ዓመት እና ባለፈው ዓመት ከእኛ ሄደው የነበሩት ወንድሞቻችን ሲመለሱ እንዴት በመነፋፈቅ እንደተገናኘን ነው። ቀደም እንዳልኩት ስፖርተኛ ብዙ ወዲያው እኮ እንደው አንድ ጊዜ ከተጨባበጡ በኋላ ከዚህ ላል እዚህ ጋር እንደዚህ እንደዚህ መባባሉ አይቀርም እና አንድነት ነው የሚያዋጣው። እንዳልሹ ደግሞ ማርታ አርያንን እኛ ወደድንም ጠላን በዳያስፖራ የምንኖር ኢትዮጵያውያን እንዴ እኛ ስንጣላ እዚህ እኮ ፍቅር ስናሳይ ጥንካሬ ስናሳይ ሊደርሺፕ ስናሳይ እዛ ያለውም ሰው ይበረታታል፣ አለኝታ ወገኖች አሉን ይላል፣ እዛ ያለው ኢትዮጵያዊ ወንድምና አያቶቻችን። እና በዚህ አጋጣሚ ለሜልበርን ነዋሪዎች፣ ለአውስትራሊያ ነዋሪዎች ማስተላለፍ የምፈልገው በእውነት የሚያዋጣው ፍቅር ነው። አንድ ጊዜ ቁጭ ብላችሁ ከተነጋገራችሁ ይሄ ነገር ምንም አንችን ተስፋ ፈተሽናለን፣ ጭላንጭሉ አሁን በቃ ደው ሪሊ በቃ ቁርጥ አድርጎ የሚያዋጣን አንድነት ነው፣ እና በጣም አመሰግናለሁ እኛንም ደግሞ ኤክስፒሪየንሳችንን ሼር እንድናደርግ ስላ ቀረብሽን በበኩሌ በጣም ነው የማመሰግነው። በስተ መጨረሻ ላነሳላችሁ የምፈልገው ነጥብ ምንድን ነው? ይህንን ፌዴሬሽን ለማቆም ሴቶችን በዚህ ዙሪያ ላይ እንዲሳተፉ ገንዘብ በመያዝ የሚሆን ገንዘብ በማሰባሰብ ይሁን ልጆችን በመርዳት ይሁን እናቶችን፣ ሴቶችን ለማሳተፍ የሞከራችሁበት አጋጣሚ ያለ ወይ? ምክንያቱም ወጣቶች ልጆች ኳስ ሜዳ ሄደው ለመጫወት እናቶችና ሴቶች የሚያበረክቱት አስተዋጽኦ ከፍተኛ ስለሆነ ነው። እዚህም የማየው ስለሆነ ነው እና በዚህ ዙሪያ የሰራችሁት ስራ ምን ይመስላል? አቶ መሰለ በዚህ ላይ ይሄ የስፖርት ፌዴሬሽን ስምብሏዘ ፌዴሬሽን ከአንድ ቢሮ ወይም የሚወጣ አይደለም። ሰላሳ አንድ ቲሞች አሉ። የእያንዳንዱ ቲም ሁለት ሁለት ሪፕሬዘንታቲቭ የቦርድ አባል አለ። ከዛ ውስጥ ነው ኤክስኪዩቲቭ ኮሚቴ የሚመረጠው በዛ ሁኔታ ነው እንግዲህ ኤስኤን እኔ ቦስተን የምኖረው እዚህ ቦስተን እህቶቻችን ካሉ የእኛ ስፖርት ፌዴሬሽን ክለብ አባል ከሆኑ ከዚህ ተመርጣ ከሄደች ኮርስ አሉ። አሁን ለምሳሌ ከኒውዮርክ ተወክሎ ከሄዱ ቦርድ ውስጥ ይገባሉ። መመረጥም መምረጥም አዘ ኮሚቴ ሁሉን ነገር ሊያደርጉ ይችላሉ። ሁለተኛ ነገር ይ ፌዴሬሽን እንግዲህ እንደምታቂው ዝም ብሎ ኳስ ብቻ አይደለም። ቀደም ብዬ የምንዳልኩት ሴቶች ኮሚኒቲ የሚያዘጋጀው በዛ በዛ ብዙ ነገር ፓርቲስፔት ያደረጋሉ። የቲያትር ዝግጅቶች ወይንም ደግሞ ንግግር ወይንም ደግሞ ፕሮፌሽናል እነዛ እነዚ አንዳንድ ሞ ያላቸውን ሰዎች በፊት ለፊት አቅርበው ያው አንድ ቀን አርብ ቀን ኢትዮጵያ እንደ የሚባል አለ ባለሙያዎችን እያሳተፈ ፓርቲስፔት እንዲያደረጋል። ግን ማንኛውም ወንድም ሆነ ሴት ከዛ ከክለቡ ተመርቶ ካልመጣ በስተቀር ሴት ወይንም ወንድ ስለሆነ ሞያ አለው ተብሎ ቦርድ ውስጥ ገብቶ ሊሰራ አይችልም። ምክንያቱም ከዛ ቲሙን ሪፕሬዘንት አድርጎ ነው መምጣት ያለበት። እና ያ ነው እንግዲህ የፌዴሬሽኑ አሰራር እንትን። ስለዚህ እርግጥ አንዳንድ ሰዎች ለምንድን ነው ሴቶች ዚ ውስጥ ገብቶ ሴ ደስ ይለናል። አሁን እዚህ ቦስተን አሁን ሴት አባል ሆና መርጠን ብንልክ እሷን ነው የእኛም ቲም ሪፕሬዘንት አድርጋ፣ ከዛ በኋላ ደግሞ ቦርድ ውስጥ ስትገባ ደግሞ የመመረጥ ገንዘብ የመያዝ ፕሬዚዳንት የመሆን፣ ጸሐፊ መሆን፣ ማንኛውንም ምትል መውሰድ ሃንድረድ ፐርሰንት ራይት አላት እና ቤዝ ዳት ስለሚሄድ አብዛኛውን ደግሞ እንግዲህ እንደምታወቅ ነው እህቶቻችን ወይም እናቶቻችን ነው እግር ኳስ ውስጥ አሁን ነው ወጣቶቹ ፓርቲስፔት ማድረግ የጀመሩት። በሁለተኛ ደረጃ ደግሞ ያው ሴቶችን እናሳትፋለን እግር ኳስ በአመቱ ቱርናመንት በሚደረግበት ጊዜ ሴቶች እናወዳድራለን፣ ይጫወታሉ። ቅድመ ወንድም ያሬድ እንዳለው በተቻለ መጠን ኢንካሬጅ እያደረገን ነው፣ ግን ፓርቲኩላር ሴቶች እዚህ ይሄ የወንዶች እንትን አይደለም። ስፖርት ስፖርት ስለሆነ ማንኛውም ሴት ማንኛውም እህቶቻችን የዚህ አካል መሆን ይችላሉ። ፌዴሬሽንም ያንን በደንብ እየሰጣቸው ነው ማለት ነው። በቀጥታ ስፖርቱ ላይ ሜዳ ገብተው ከሚጫወቱት የህብረተሰብ ክፍሎች ባሻገር፣ ቤተሰቦችን፣ ሴቶችን በማሳተፍ ደረጃ የእናንተ ፌዴሬሽን እያበረከተ ያለው አስተዋጽኦ ምን ይመስላል? አስተዋጽኦ ብቻ ሳይሆን ተጠቃሚነቱስ ምን ይመስላል? እነዚህን የህብረተሰብ ክፍሎች በማሳተፍ በሚለው ዙሪያ ላይ ነው እየተነጋገርን ያለ ነው እና አቶ ያሬድስ በዚህ ላይ ያለው አስተያየት ምን ይመስላል? በስፖርቱ ብቻ ሳይሆን በተለያዩ ነገሮች ሴቶችን በሚመለከት የፌዴሬሽን አስተዋጽኦ አድርጓል ካደረጋቸው ነገር አንድ ለመጥቀስ ያክል ለምሳሌ ሰላሳኛ አመታችን በምናከብርበት ጊዜ ሴሌብሬቲንግ ኢትዮጵያን ውመን ተብሎ የኢትዮጵያ ሴቶችን በፊት በማስቀደም እነሱን የምናከብርበት የምናመሰግንበት ዝግጅት ተደርጎ ነበር እና ታወቀው በኒውዮርክ ታይምስ መጋዚን ላይ የተመዘገቡ የፊስቱላ ሆስፒታል ራሳቸውን አስተምረው አዋላጅ የሆኑ እሳቸውን ከኢትዮጵያ ጋብዘን አስመጥተን ክብር እንግዳ ሆነው እዚህ ተገኝተው በውድድሩ ላይ አሳልፈዋል እና በዛ ደረጃ እውቅናን ሰጥተን ሳምንቱን በሙሉ የሰላሳኛው አመት ሰለብሬቲን ኢትዮጵያን ውመን በሚል ደረጃ ከፍ ብሎ ታይቷል እና በዛ ደረጃ አድርገናል። ትንሽ በእኛ ላይ ወቀሳ የሚቀርበው ምንድን ነው? ሴቶች በቦርድ በኩል የሉም፣ በቂ ሴቶች የሉም፣ ብዙ ወንዶች ብቻ ነው የሚታዩት። ሰለምን እንደጠቀሰው አንድ ቦርድ ሜምበር አለ በኒውዮርክ የኒውዮርክ አንድ ተወካይ በዞራ ፖዲያ ሴት ልዩ እንዲያውም ተወካያችን እሷ ነች ግን መጨመር ይገባናል። አዎ መጨመር ይገባናል። እኛም ይሄን አንከለክልም። ግን ለመጨመር ዝም ብሎ ሴት ስለሆነ ብቻ ወይም ቁጥር ለማሟላት ሴትን አምጥቶ መክተት ሳይሆን እያንዳንዱ ሰው ክለቦችን ወክሎ ወደ ቦርድ የሚመጣበት እያንዳንዱ መስፈርት አለ። ያንን መስፈርት እያሟሉ ማንም በሴትነታቸው የሚከለክላቸው የለም እና ያንን መስፈርት እያሟሉ ገፍተው የሚመጡና የሚሳተፉ ከማጣት እንጂ ከመግፋት ወይም ከመከልከል አይደለም እና ያ በዛ መልኩ ነው ግን እስቲ እንግዲህ አሁን እኛም ከኢትዮጵያ ከሚካሄደው ሁኔታ እየተማረች ሴቶቻችንን እየገፋፋን እነሱም ወደ ስፖርቱ እንዲመጡ በቦርድነትም በመሪነትም እንዲያገለግሉ ግቢ እንግዲህ እያደረግን ለውጦችን ለማምጣት እንሞክራለን። እንግዲህ አቶ ያሬድ ጠቃቅሰውታል። እስካሁንም ድረስ አጋጣሚው ስላልተመቻቸልን ወይም ገፍተው የመጡ ሰዎች ስለሌሉ ነው እንጂ አጋጣሚውን ከተገኘ የቦርድ ሜምበር በማድረግ ደረጃም በራችን ክፍት ነው እያላችሁን ያላችሁትና ቀደም ሲል ወደ ጠቀስኩት ሀሳብ ነው የምንመለሰው እናቶች ሴቶች በአስተዳደሩም ደረጃ ቢሆን ቤትን መምራት የሚችሉ የካበተ ልምድ ያላቸው እናቶች አሉና በዚህ አጋጣሚ ያንንስ ለመጠቀም ምን አስባችኋል? በአዲስ አስተሳሰብ በተለይ ደግሞ ኢትዮጵያ ውስጥ ያለውንም ሁኔታ ስንመለከት የሴቶችን የመምራት ብቃት ማየት መቻል ራሱ ሌላ አንድ ችሎታ ነው እና ያንን ለማየት እና እነሱንም ለማሳተፍ የምታርጉበት አዲስ ስትራቴጂ ነድፋችኋለሁ? ለወደፊቱ ወደ አቶ ዳዊት መለስ ብንል አመሰግናለሁኝ። ማርኳ እንደገና፣ እኛ ብዙ ይቀረናል። አሁን ያሬድም እንዳለው ቴክኒካል መልስ መስጠት አንፈልግም። ብዙ ይቀረናል። በዛው መጠን ደግሞ የኤስኤፍኤንኤ ውድድር እግር ኳስ ብቻ አይደለም። ቢዝነሱ ጋር ብትሄጂ የሚገርምሽ ወገባቸውን በደንብ ጠበቅ አድርገው የሚሰሩት እህቶቻችን ናቸው። በተለያዩ ናን ፕሮፊት መጥተው ከኤስኤፍኤንኤ ጋር ፓርትነር ሆነው የሚሰሩት እህቶቻችን ናቸው። አርቲስቶችን በተለያዩ ነገሮች በተለይ ህጻናትን በሚመለከቱ በናም ፕሮፊቱ ሀገርን በሚመለከት በጣም በጣም አብረውን ይሰራሉ። ግን ወደ ሊደርሺፑ እንዴት ይመጣል የሚለውንም ነገር ሴቶች የገቡበት ነገር ቁም ነገር አለ። በጣም የኤስስም የመስራት አለበት፣ እንሰራለን። ተሳትፎውን እንግዲህ በየሎካል ኮሚኒቲያችን በቃ ብዙውን ጊዜ ትራዲሽንሊ እግር ኳስ ተጫዋቹ ስለሆነ ወደፊት የሚመጣው በዛ የተነሳ ወንዶች ዶሚኒየት ያደርጋሉ። ነገር ግን አፖፊያ እህታችን ከኒውዮርክ ብርቅዬ ቦርድ መንበራችን እንደ እናት ሆና ነው ስብሰባችን ላይ እንደው ትንሽ መስመር ወጣ የሚል ሰው ሲኖር ስትቆጣ ስትደመጣል እና በእውነት እንደው በተለያዩ አይዲያዎችንም በማምጣት ምትረዳን እህታችን እናታችን እና ኦቨሮል ግን ምንም ምንም በቃ ነው የሴፌን ምክንያት እና በዛ እህቶቻችን ገብተው በተለያዩ ነገር አንቺም እንዳልሽው ሜዳ ላይ ባለው ነገር ብቻ ሳይሆን ልጆቻችንን እንዴት በብቃት ይሄ እግር ኳስም በተለያዩ በትምህርቱም በተለያዩ ነገሮች እንዴት እንደምናመጣ በተለያዩ ናን ፕሮፊት በትምህርት በጤና የስፍቴን አብሮ ፓርትነር አድርጎ ከእህቶቻችን ጋር መስራት ይፈልጋል። በዚህ አጋጣሚ ደግሞ እኔም እንደ ቦርድ አባል ሪሊ ወደ ስፌ ይሄንን እንፈልጋለን ብሎ ለሴክሬታሪያችን ቢላክ ሴክሬታሪያችን ደስ ብሎ ወደ እኛ ያቀርበዋል እና ኦፕን ዶር ፖሊሲ ነው ያለን። እንደው ፕሊስ አማክሩን ሀሳብም ካለ እኛ ያላየነው ነገር ካለ ይሄን ብታደረጉት በሉም አብሮ ለመስራት በጣም ፈቃደኛ ነን እና የድሮውን መፈክር እንግዲህ ለመድገም ካለ ሴቶች ተሳትፎ ምንም ምግቡን አይመታም። እና ይህን ጥያቄ ስላነሳሽ በጣም አመሰግናለሁ። እጅግ በጣም ነው የማመሰግነው። አቶ መሰለ ክፍሌ ከቦስተን በሰሜን አሜሪካ የኢትዮጵያ ስፖርት ፌዴሬሽን መስራች አባል፣ ገንዘብ ያዥ ና የቦርድ አባል እንዲሁም አቶ ያሬድ ነጋሽ ከሳኖዜ የፌዴሬሽኑ የወቅቱ ሴክሬተሪ ና የቦርድ አባል፣ እንዲሁም አቶ ዳዊት አጎናፍር ከዴንቨር የቀድሞ የፌዴሬሽኑ ፕሬዝዳንት ና በአሁኑ ሰዓት የቦርድ አባል። መልካም ዘመን እንዲሆንላችሁ እመኛለሁ። በሌላ ጊዜም ተገናኝተን ልምዳችሁን እንደምታካፍሉን ተስፋ እናደርጋለን። እኛ በጣም እናመሰግናለን።

የውይይት መድረክ ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ድረገጻችን በመጎብኘት በተጨማሪ ዝግጅቶቻችን ይደሰቱ።